በኦሮሚያ ክልል ውስጥ በምትገኘውና ኬንያና ኢትዮጵያን በምታዋስነው የሞያሌ ከተማ የኢትዮጵያ መከላከያ ሰራዊት ሰዎችን ተኩሶ በመግደሉ ብዙ ሺህ ሰዎች መሰደዳቸው የሰሞኑ ዜና ነበር። ይህንንም ተከትሎ ዓለም አቀፍ ትብብር ለኢትዮጵያውያን መብት የሚባለው ድርጅት ከትላንት በስቲያ ከሰዓት በኋላ ለኬንያ ቀይ መስቀል እርዳታ አበርክቷል። የድርጅቱ ሊቀመንበር አቶ ታማኝ በየነ ስለ ሁኔታው ለዶቸ በላይ ማብራሪያ ሰጥተዋል። ያደረግነው ላይ የሚደርሰውን ችግር ሰቆቃ፣ ሌላም ሌላም ነገር እየተከታተል አቅም በፈቀደ መጠን ንብረተሰቡን እያነጋገርን እርዳታ እየጠየቅን እርዳታ ማድረስ ነው የምንሰራው። ይህንን ስናደርግ እንግዲህ አንድ አምስት ዓመት ሆኖናል። አሁን ደግሞ ከሞያሌ ተሰደው ወደ ኬንያ የገቡ ኢትዮጵያውያን አሉ። በዛ አካባቢ የኬንያ ቀይ መስቀል እየተንቀሳቀሰ ለጊዜያዊ የሚሆን እርዳታ እያደረገላቸው መሆኑን ስናይ እኛስ ምን ማድረግ እንችላለን ብለን ለመጠባበቂያ ከአዝናት ገንዘቡ በዛሬው ዕለት በአሜሪካ ቀይ መስቀል ማህበር ተገኝተን የአስር ሺህ ዶላር አስረክበናል። ይህኑ ገንዘብ ወደ ኬንያ ቀይ መስቀል አካውንት ተዛውሯል። ቼኩን ዛሬ እዚህ ላሉት ተወካይ አስረክበን ነው የተመለሰ። የገንዘብ ድጋፉ ፖለቲካዊ አንድምታ ይኖረው ይሆን አልኳቸው አቶ ታማኝን። በዚህ በግሎባል አላይንስ ውስጥ ያለነው ሰዎች የተለያየ የፖለቲካ አቋም አለን። እኔን ብትወስደኝ የፖለቲካ አቋም አለ። በዜግነት ያለኝን መብት ለማስከበር እንደ ፖለቲካ ተነስቼ እናገራለሁ። ያ ከመንግስት ጋር ያጋጨኛል። ያ ማለት ግን አሁን የምናደርገው ሰብአዊ ድርጊቶች ጋር ይገናኛል ማለት አይደለም። ግን በዚህ ምክንያት መንግስትም በጥሩ አይን ስለማያይ ከኔ ጋር ግንኙነት መፍጠር ለዜጎች አደጋ ስለሚፈጥር፣ ተደብቀን ተጠንቅቀን ነው እርዳታ የምናደርገው። በኦሮሚያ በአማራ ክልልም ለበርካታ ኢትዮጵያውያን በሞት የተጎዱ ቤተሰቦችን እርዳታ አድርገናል። እዚህ በተለያየ በስደት ምክንያት ችግር ላይ ለወደቁ ዜጎችን በተመሳሳይና ብዙም በአደባባይ የማንገልጸው ግን ብዙ ስራዎች ሰርተናል ብዬ አስባለሁ። ሌላው የገንዘባችሁ ምንጭ ያው እኔ አሁን ሰሜን አሜሪካ እና ካናዳ ነው የምገምተውና ከአውሮፓ ከሌሎችም ሀገራት ያጠቃልላል። በውጭ በደንብ በደንብ ከደቡብ አፍሪካ ጀምሮ አውስትራሊያ፣ እስራኤልን ጨምሮ ካናዳ አውሮፓ በቤተ ክርስቲያን፣ በመስጊድ፣ በማህበር በተለያየ ነገር የተሰባሰቡ ዜጎች ይህንን ነገር አድርሱ፣ ይህን እንዲህ አድርጉ እያሉ ይልኩልናል። በፈንድሬዚንግ ደረጃ ካደረግነው ውስጥ እስከዛሬ ትልቁ የምንለው ቦስተን እና እስራኤል ሀገር ያደረግነው ነው። ትልልቅ እርዳታ ያገኘንበት እና በእስራኤል ደረጃ ከሰባ ሺ ያላነሰ የአሜሪካ ዶላር ያገኘ ነው። የቦስተን ወደ ዘጠና ሺ የሚገመት ገንዘብ ለሁለት ሺ አስራ አምስት ያገኘ ነው እና ከመላው ዓለም ነው። አሁን ከአራት ቀን በፊት ኒውዚላንድ ውስጥ የሚኖሩ ኢትዮጵያውያን በቤተሰብ እንደዚህ ሰብሰብ ብለው በሊቢያ የሚገኙ ወገኖቻችን መርዳት ከቻላችሁ ብሎ ሁለት ሺ ዶላር ይተውልናል። እንደዚህ ነው። በየየ ቦታ ያሉ የአቅማቸውን ያደርጋል። እና የገቢ ምንጫችን ዋናው ህዝቡ ነው። ሌላች አባል ሆነው በወር ሀያ ብር እየከፈሉ ድርጅቱን የሚረዱ ከአስር ሺህ በላይ ሰዎች በኬንያ ቀይ መስቀል መዘገባቸው ሲገለጽ የሙያሌ ከተማ ከንቲባ ሰሞኑን ለዶች በለ በሰጡት ማብራሪያ ወደ ሀምሳ ሺህ የሚጠጉ ሰዎች መሰደዳቸውን ገልጸው ነበር። የኢትዮጵያ መንግስት መገናኛ ብዙሀን ደግሞ ከሰላሳ ዘጠኝ ሺህ የሚልቁ ዜጎች መፈናቀላቸውን ነበር። بريجا لسود በኬንያ ቀይ መስቀል ውስጥ ያልተመዘገቡት ደግሞ ወደ ተለያዩ የህብረተሰቡ ክፍሎች መሰደዳቸው የተገለጸ ሲሆን እነዚህ ስደተኞች ከአቅም በላይ በሆነ መልኩ ወደ ስደተኛ ጣቢያ ከመጡ ተጨማሪ እርዳታ እንደሚያስፈልግ የኬንያ ቀይ መስቀል መግለጹ ይታወሳል። አቶ ታማኝ ጉዳዩን አስመልክቶ ላነሳውላቸው ጥያቄም ለጊዜው የተሰጠ ፈጥኖ ደራሽ እገዛ ሲሆን ለወደፊቱ ሰዎች በሚያደርጉት ድጋፍ ላይ ተመርኩዘው እርዳታ እንደሚደረግም ገልጸዋል።